አንድ ጀንበር ከ30 ሺህ በላይ ኢትዮጵያውያን በፋሽስት ጣሊያን ጦር የተጨፈጨፉበት ቀን በመላ ኢትዮጵያና በኢትዮጵያውያን ዘንድ ዛሬ ታስቦ ውሏል። ዕለቱን አስመልክቶ በተለያዩ የዓለም አካባቢዎች የሚገኙና የሚንቀሳቀሱ ኢትዮጵያውያንን ሰለሞን አባተ አወያይቷል።

መቼም እንደ የካቲት 12 ላለ ቀን እንኳን አደረሳችሁ አይባልም። ከባድ የሆነ የሐዘን ቀን ነው፣ የሐዘን ትውስታ ነው። ግን ለማንኛውም ኢትዮጵያውያን በአጠቃላይ ነፃነታቸውን ለማስጠበቅ ለማስከበር ባደረጉት ተጋድሎ ውስጥ ይህ ነው የማይባል ስፍራ ያለው ዕለት ነው። ከዚህ በመነሳት ብቻ ሁላችንንም ይሄንን በዓል በነፃነት ለማክበር እንኳን አደረሰን ለማለት እፈልጋለሁ። ያንን የሚያክል መስዋዕትነት የተከፈለበትን ነፃነት ኢትዮጵያውያን ጠብቀው በማቆየታቸው ምክንያት እና ማስተዋወቅ ልጀምርና ሁላችሁንም ከልጅ ዳንኤል ከአዲስ አበባ ልነሳ በነገራችን ላይ ያሉን እንግዶች ከአዲስ አበባ ከዳላስ ከኦሃዮ እና ከዋሽንግተን ዲሲ ነው በቅድሚያ ወደ አዲስ አበባ ልሂድ እና ከልጅ ዳንኤል እነሳ። ልጅ ዳንኤል እራሱን አስተዋውቁልኝ ስትልኝ፣ ስሜ ዳንኤል ጆቴ መስፍን ይባላል። የጥንታዊ ጀግኖች አርበኞች ማህበር ፕሬዚዳንት ነኝ። የምገኘውም አሁን ኢትዮጵያ አዲስ አበባ ነኝ። አመሰግናለሁ። ወደ ዳላስ ልሂድ አቶ ኪዳኔ። ኪዳኔ አለማየሁ ነኝ። በዚህ ውይይት የምሳተፈው ዓለም አቀፍ ሕብረት ለፍትህ የኢትዮጵያ ጉዳይ ስራ አስኪያጅ ስለሆንኩ ነው። እሺ፣ አመሰግናለሁኝ። ወደ ኦሃዮ ልሂድ ዶክተር ብሩክ፣ ጤና ይስጥልኝ። ብሩክ ሀይሉ በሻህ እባላለሁ። የምኖረውም የምሰራውም እዚህ ኦሃዮ ስቴትና ኦሃዮ ዩኒቨርሲቲ ፕሮፌሰር ነኝ። አመሰግናለሁ። አመሰግናለሁኝ ዶክተር ብሩክ። ወደ አቶ ፍጹም ልሂድ ደግሞ ዋሽንግተን። ፍጹም አቻሜል እባላለው በዋሽንግተንና አካባቢው የጥብቅና ሙያ የምተዳደር ሰው ነኝ። በጣም አመሰግናለሁ ሁላችሁንም ወደ ታሪክ መለስ ስንበል ወደ ዶክተር ብሩክ እዚህ ጋር መምጣት ፈልጋለሁኝ ምንድን ነው ለመሆኑ የካቲት 12 አሁን ላለው ትውልድ ቀደም ሲልም ለነበረው ለማስታወስ ያህል አመሰግናለሁ አቶ ሰልሞን እንዲሁም አብረውን የሚገኙ ተሳታፊዎች የካቲት 12 ያ ታሪክ አይቀ የሚታሰበው ሀገራችን ለተወሰነች ለዛች አምስት ዓመት በፋሽስታዊ ስርዓት በወደቀችበት ወቅት ይሄ ነው ተብሎ ከተፈጸሙት ግፎች መካከል ሁሉ ሆኖ የሚታየው የካቲት አስራ ሁለት የተፈጸመው በደል ነው በኢትዮጵያ ህዝብ ላይ። ይህም በአዲስ አበባ ከተማ በዋነኛነት የተፈጸመው ሲሆን በዛን ወቅት ብዙ ሺህ ሰው ያለቀበት ብዙ ንብረቶች የወደሙበት ወቅት ነው። በታሪክ ፋሽስት ኢጣሊያ ኢትዮጵያ ላይ የፈጸመችው ይሄ በደል በጦር ወንጀል ደረጃ የሚታይ ነው እና የካቲት አስራ ሁለት በዛን ወቅት ይሄ ነው የማይባል በደል በኢትዮጵያ በአዲስ አበባ ነዋሪ ላይ የተፈጸመው። በታሪክ እንደምናስታውሰው የጣሊያ ፋሽስቶችን እርምጃ የወሰዱት የኢትዮጵያ አርበኞች ብርበት፣ ግራዚያኒ የሚባለው የጣሊያን ጀነራል ላይ ብሮታቸው ላይ ጥጋት ተፈጽሞ ነበር። ያ ሁኔታ መነሻ ሆኖ ወታደራዊ ውሳኔ አስተላልፎ በዛ ላይ ተመስርተው ይሄ ነው የማይባል ሰፊ ወንጀል ተፈጽሟል እና በእለቱ በዛ ጀንበር፣ በዛ ቀን ብዙ ሺህ ሰው አልቋል። ብዙ ሺ ንብረት ቤትም ተቃጥሏል። ከሰላሳ ሺህ ያላነሰ በኢትዮጵያ ሕዝብ መንፈስ ላይ ፈጥሯል። ሰላሳ ሺህ በላይ ሰው አልቋል። ይሄ ሁኔታ በኢትዮጵያውያን ዘንድ ከነጻነት ጀምሮ ማለት ይቻላል ይከበራል ሀውልት ሁለትም ቆመዋል ለሰማዕታቱ፣ የካቲት 12 አደባባይ በዚሁ ነው የሚጠራው። ከዛ በተጨማሪ ግን በውጭ የሚኖሩ ኢትዮጵያውያን በተለይ አቶ ኪዳኔ አለማየሁ የሚያስተባብሩት ቡድን ሰፊ እንቅስቃሴ ጀምሯል። ይህንን ጉዳይ በተመለከተ ለመሆኑ ምንድን ነው ይሄ አለም አቀፍ ህብረት? አቶ ኪዳኔ፣ አመሰግናለሁ ሰለሞን። የዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ስለ እሱ አላማውን ከመግለጫ ፊት እንደበ ይፈቀድልኝ ባጭሩ ለኢትዮጵያ ነጻነት የተማማቱ ትናርበኞቻችንን አሁንም በህይወት ያሉትን ሁሉ በእውነቱ በትህትና ለማመስገን ወዳለውን እግዚአብሔር ያክብራቸው እና ስለማህበራችን፣ አምስት አላማዎች ነው ያሉን። አንደኛ ፋሺስት ኢጣሊያ በኢትዮጵያ ላይ ለፈጸመችው የጦር ወንጀል በቫቲካን ድጋፍ ተገቢውን ካሳ እንድትከፍል፣ ሁለተኛ የተዘረፈ ብዙ ንብረት አለ ያ እንዲመ ለመመለስ ለባለቤቱ ለኢትዮጵያ ህዝብ። ሶስተኛ የተባበሩት መንግስታት ድርጅት እስካሁን ድረስ ይህንን የጦር ወንጀል ተገቢ እውቅና አልሰጠውም፣ ያንን እንዲያከናውን እና አራተኛ፣ ቫቲካን ከፋሽቶች ከፈጸሙት ድጋፍ ኢትዮጵያን ህዝብ ይቅርታ አልጠየቁም እስካሁን ያን እንዲያከናውኑ። አምስተኛ በእንቅርት ላይ ጆሮ ደግፍ እንደሚባለው ለኢትዮጵያ ጨፍጫፊ ተብሎ ለሚታወቀው ለሮዶልፎ ግራዚያኒ አንድ የጣሊያን ከተማ አፊል የምትባል እንደ ጀግና መታሰቢያ ተሰርቶለታል፣ ያ እንዲወገድ ነው። እና ይህንም በተመለከተ በእኛ በኩል ልዩ ልዩ አቤቱታዎች ለኢጣሊያን መንግስትም፣ ለአውሮፓ አንድነት ምክር ቤትም፣ ለአፍሪካ አንድነት ድርጅትም እንደዚሁም ለእንግሊዝ መንግስት አሜሪካ ፕሬዚደንት የመሳሰሉት ብዙ አቤቱታዎች አቅርበናል። እና ቫቲካንም ኢትዮጵያም ህዝብ ይቅርታ እንዲጠይቅ በመደጋገም አቤቱታችንን አቅርበናል። ግን እስካሁን ድረስ በቂ ወይም ተጨባጭ መልስ አላገኘንም። እና በየካቲት አስራ ሁለት ግን በአለም አቀፍ ደረጃ ይሄ ቀን እንዲዘከር ጥረት እያደረግን ነው። አሁን ለዚሁኛው ይሄ ሰማንያኛው አመት ስለሆነ እስካሁን ድረስ ከአስራ ሶስት ከተሞች እንደሚዘክሩት በሰላማዊ ሰልፍ፣ ለምሳሌ ዋሽንግተን ዲሲ ያለው ግብረ ሀይል ጣሊያን ኤምባሲ እና ቫቲካን ኤምባሲ ሄደው ያከናወኑት የሚያኮራ ነገር አለ እና በጸሎትም እና ደግሞ በስብሰባም ነው። እነዚህ ከተሞች የትኞቹ እንደሆኑ በኋላ ከተፈለገ ላቀርብ እችላለሁ እና ብዙ የሚደረግ ጥረት አለ። ነገር ግን በተጨማሪ በተለይ ምሁራን ስለ ታሪኩ ብቻ የመጽሐፍና የመናገር ሳይሆን ስለ ፍትሁም ጉዳይ ለኢትዮጵያ ክብር የሚያስፈልገው እንዲከናወን ጥረት እንደሚደረግ ተስፋ እናደርጋለን። አመሰግናለሁ። እንግዲህ ከነሱ ታይቀር አቶ ኪዳኔ አንድ ጊዜም ወደ አቶ ፍጹማቻም የለህ ዞር ልበልና ወደ ጣሊያን ኤምባሲ ና ወደ ቫቲካን ኤምባሲ ጎራ ብላችሁ ነበረ። ዋሽንግተን ዲሲ ላይ እንዴት ነው የተንቀሳቀሳችሁት? እንዴት ተደራጃችሁ? ለምን ሄዳችሁ? ምን አገኛችሁ? እንግዲህ ይህንን እንቅስቃሴ አሁን አቶ ኪዳኔ እንዳሉት የጀመሩት እነሱ ናቸው በሙሉ ፈቃደኝነት ከኢታሊያን ኤምበሲ ሰዎች ጋር እንድገናኝ እና ደብዳቤ እንድሰጥ የዚህ የዓለም አቀፍ ትብብሩ እንደ ፈቃደኛ ሰው እንደ ቫለንቲሮኝ እንድሰጥ ጠየቁኝ። ከሌላ ህቴ ጋር ብሌን ከምትባል ከእሷ ጋር እሺ ብለን ሄድን። ወጣት ነች ብሌን ወጣት ልጅ ናት፣ እና እዛ ዓለም አቀፍ ትብብሩ ያዘጋጃቸው ተፈክሮች ነበሩ። እነሱን ለጠፍን። ኤምባሲ ፊት ለፊት የኢትዮጵያን ሰንደቅ ዓላማ ነበረን። ከዛ በቀጠሮ መሰረት የቆንስላት ጽህፈት ቤቱን ማለት የአምባሳደሩ የፖለቲካ ጉዳዮች ኃላፊውን ቆንስል አገኘ ነው ኢማኑኤል ደ ማይክሬት የሚባል ከሌላ ረዳቱ ጋር መጦ ተቀበለን። የተጻፈውን ደብዳቤ ሰጠ ነው አወራን። እኛም ደግሞ አሁን አቶ ኪዳነ ያነሱትን ነገር ጣሊያን በቂ ካሳ እንዳልሰጠች አሁንም ከኢትዮጵያ የተሰረቁ ንብረቶች በመንግስት እጅም በግለሰቦች እጅም እንዳሉና ያን እንዲመለስ እንደምንፈልግና ጣሊያን እስከ ዛሬ ብዙ ጥረት አድርጋ ካሳ ለመክፈል ብትሞክርም ግን የተከፈለው ካሳ በቂ ስላልሆነ ካሳ መክፈሉ እንድትቀጥል እና እንድትከፍል ብሎ ይቅርታ እንድትጠይቅ በቃልም ነገር ነው በጽሁፍም አስገባን። ከዛም ደግሞ አልፎ ተገንብቶ ስለነበረው የግራዚያኒ ሐውልት አወራን። እሱም እኛም የማናቀው ነገር አንድ ዶክመንት ሰጠን። እሱም እንደነገረ እና ኔን እንዳነበብኩት ያ ሐውልት እንደተወረሰ ብሎም ደግሞ ያንን ሐውልት ያስገነባው ግለሰብ ፍርድ ቤት ቀርቦ በጣሊያን ሕግ መሰረት ለጣሊያን ለፋሲስት ማጨብጨ ወይም ደግሞ ለፋሲስት አፖሎጄቲክ መሆን ወንጀል ስለሆነ ያ ግለሰብ ተከሶ እንደተፈረደበት እና ይግባኝ ብሎ ይግባኙ ደግሞ በማርች ሀያ አንድ እንደሚሰማ ነገረን። ፍርድ ቤት ቀርቦ ማለት ነው። እና አንድ ዓመት ከሰባት ወር እንደተፈረደበት ፍርድ ቤት የጣሊያንን ሕግ በመጻረሩ እና የጣሊያንን የዓለም አቀፍ ስም በማጥፋቱ ይመስለኛል። በዚህ ወረቀት መሰረት እና በሎም ደግሞ ፋሲስት ትክክል ነበረ ፋሲስቶ የትክክል ናቸው ብሎ መናገር በጣሊያን ሀገር አሁንም ወንጀል ነው። እንደ ብዙ ሀገሮች፣ አሁን ጀርመንም፣ ሌሎችም ሀገሮች የናዚ አላማ መደገፍ ሀገሮች ወንጀል ነው እና በዛ መሰረት እንደ ተቀጣ እና የጣሊያን መንግስት የሚችለውን ሁሉ እንደሚያደርግ የተናገርነውንም ሆነ የጻፍነውን ነገር ለጣሊያን የውጭ ጉዳይ ሚኒስቴር እንደሚያስተላልፍ ነገረ። እዛ ደግሞ ቫቲካን እንድስሄድን እዛ ብዙ ጊዜ ወረቀት አይቀበሉም ነበረ ግን ዛሬ ያንን የጻፍነውን ወረቀት ብሌን የምትባል ባለቤታችን ወስዳ ለቫቲካን ኤምባሲ ተወካይ አስረከበች። ቀጠሮ ስለሌላችሁ ቁጭ ብለን ልናወራችሁ አንችልም አሉ፣ ግን ወረቀቱን ተቀበሉ። ብዙ ጊዜ ደብዳቤ ነበር ላኩ የሚሉት እስከማውቀው ድረስ ዛሬ ግን እንደሲም በሉን ከፍተው ተቀበሉ። ወረቀቱ ማለት ነው። ትልቅ ስራ ነው ስትሰሩ የዋላችሁት ያሉኝ። እንግዲህ መጋቢት አስራ ሁለት ማለት ነው ይሄ ይግባኝ ይሰማል የተባለበት እለት ማርች ሀያ አንድ ማለት መጋቢት አስራ ሁለት ማለት ነው። በነገራችን ላይ መጋቢት ሀያ ስምንትም የአርበኞች ቀን ስለሆነ ተመሳሳይ ንግግር የሚካሄድበት ሰሞን ነው እና እየተከታተልን እንግዲህ ለሰው ማሳወቅ ጥረት እናደርጋለን። በነገራችን ላይ እነዚህ እየተደረጉ ያሉ ጥረቶች አሁን ዋሽንግተን ዲሲ ላይ እንደዚህ አይነት እንቅስቃሴ ስታደርጉ ሮ ላይ ደግሞ ሌሎች የተለያዩ እንቅስቃሴዎች ይደረጉ እንደነበረ ቀደም ሲል አቶ ኪዳኔ ነግረውኛል። እዛ ያሉትን አስተባባሪ ወይዘሮ ሙሉ ወርቅን ለማግኘት ብዙ ጥረት አድርግ ያለሁኝ ግን ላገኛቸው አልቻልኩም። እስቲ አቶ ኪዳኔ፣ ምንድን ነው የሚመስለው በሌሎች አካባቢዎች ያለው እንቅስቃሴ? የእናንተስ የራሳችሁ ስራ፣ የዘረዘሩልን ጥያቄዎች፣ አላማዎቻችሁን ለማስፈጸም የምትንቀሳቀሱባቸው መንገዶች ምንድን ናቸው? እንግዲህ ይህንን የሮዶልፎ ግራዚያኒን መታሰቢያ በተመለከተ በእውነቱ እንደው የመጀመሪያ ምስጋና የሚገባው ለነ ወይዘሮ ሙሉ ወርቅና እዛ ፋሽን የሚቃወሙ ጣሊያኖች ከእኛ ጋር የሚተባበሩ አሉ እና አንደኛው ካርሜኖ ክሬሽንት የሚባል ነው። መታሰቢያው ጋር ሄደው ሰላማዊ ሰልፍ አድርገው እነሱ የቀሰቀሱትም አንድ ጉዳይ ነው። በተጨማሪ ደግሞ እኛ ለጣሊያን መንግስትም፣ በተለይ ለውጭ ጉዳይ ሚኒስቴር ደግሞ ለአውራጃው ላዚዮ ይባላል የዛ አውራጃ ገዢ ኒኮላ ዚንጋሬት ይባላሉ ለሳቸው ደብዳቤ ጽፈን በዚያ መሰረት ነው የአውራጃ ግዛቱ ምክር ቤት ቅድም አቶ ፍጹም እንዳለው ተሰብስቦ የወሰነ ውሳኔ ያለ ይኸው የሀውልት የመታሰቢያ እንዲነሳ እና በጀትም የሚከፈል ገንዘብ ነበረ በአውራጃው ያ እንዲቋረጥ ተደረገ እና በአስራ አምስት ቀን ውስጥ የአንድ እነሳ የተባለው ከተከናወነ መልካም፣ ካልተከናወነ ህጋዊ እርምጃ ይወሰዳል ብለው ያ ህጋዊ እርምጃ አሁን እየተካሄደ ነው ያለው። እና ነገሩ ግን ተቋጨ ተቋረጠ የሚባለው ነገር እኔ ባለኝ ግንዛቤ መረጋገጥ የሚያስፈልገው ነገር ነው። እንዲያውም የአፊሌ ከንቲባ ፋሽስታዊ መሆናቸውን በተነገረን መሰረት ጉዳዩን የሚከራከሩበት ፍርድ ቤት እየተሟገቱ ያሉት እሳቸው ናቸው እና ቀጥሎ ያለው የፍርድ ቤት ቀጠሮ መጋቤት ውስጥ ነው እና የዛን ውሳኔ ወይዘሮ ሙሉ ሌሎችም ደጋፊዎቻችን ቦታው ተገኝተው ይከታተላሉ። ስለዚህ ነገሩ የሚያበረታታ ነገር ቢኖርም ተቋጨ ማለት አይደለም። እና እንግዲህ በተነሳው ጥያቄ በእኛ በኩል ቅድም ከጠቀስኩት አቤቱታ ከማቅረብ በተጨማሪ በተቻለን መጠን አሁን ከቫቲካን ጋር በተለይ ይህንን ኢትዮጵያን ሕዝብ ይቅርታ የማይጠይቁበትን ምክንያት እያነሳን እና በእነሱ በኩል አይሁዶችንም ይቅርታ ጠይቀዋል። አሁን ያወሉት ደግሞ ፖፕ ፍራንሲስ በጣም ገራም የሆኑ አይሁዶችን ይቅርታ ላቲን አሜሪካ ድረስ ሄደው ይቅርታ ጠይቀዋል። አይሁዶችን ይቅርታ ጠይቀዋል ሲሉ ጀርመኖችን ማለቱ እንጂ ጣሊያኖች አይደሉም። አይደለም አይሁዶችን ስል ናዚዎችን ማለት ያለም፣ ናዚዎች ጀርመኖች ናቸው። እነሱ አጥቄ ወይ ናቸው። አይሁዶችን ነው ይቅርታ የጠየቁት። ምክንያቱም ናዚዎቹ ሲጨፈጨፏቸው የካቶሊክ ቤተክርስቲያን ማለት ቫቲካን፣ ቫቲካን ምንም እርምጃ ባለመውሰዷ ተጸጽተው ነው ይቅርታ የጠየቁት። የእኛም ግን ኢትዮጵያን በተመለከተ ዝም ማለት አይደለም። እጅና ጓንት ሆነው በካህኖቻቸው ባርከው ጳጳሶቻቸው ወርቃቸውን እያነሱ እየሰጡ እና በዚህ ላይ ደግሞ ፖፕ ፍራንሲስ የፋሽስት ጦር አዲስ አበባ ሲገባ የደስታ መግለጫ ከሰጡት የዓለም መሪዎች አንደኛው ነበሩ። እንዲሁም ቫቲካን ለጃንሆይ በስደት ሳሉ አንድ ሚሊዮን ስተርሊንግ ፓውንድ ጉቦ ለመስጠት የሞከሩ ናቸው። ብዙ የምን የመሳሰለ ማስረጃ መልካን ከፋሽ ጣሊያ ጋር የተባበረ መሆኗን የተገለጸበት ማስረጃ አቅርበናል። እኔም ስለዚህ ጉዳይ መጽሐፍ ሰሞኑን የሚወጣ ጽፍ ያለው አንድ ጊዜ ግልጽ ለማድረግ ያህል ነው፣ ለማስተካከል ነው። አባ ፍራንሲዝ ሲሉ አባ ፍራንሲዝም ማለቱ አደለም። አባ ፍራንሲዝ አሁን ይቅርታ የጠየቁት ናቸው ወደ አርጀንቲና ሄደው፣ ነገር ግን ያን ጊዜ ደስታ መግለጫ ያስተላለፉት አባ ፍራንሲዝ አልነበሩም። ፖፓየስ ነበሩ። አዎ እቺን ለማስተካከል ነው። ይቅርታ ልክ ነ። ፖፓየስ አስራ አንደኛ ናቸው። አዎን እንግዲህ ሌሎች የማነሳቸው ጥያቄዎች አሉ። ሌሎቹም የማያነሱልዎት ጥያቄዎች ሊኖሩ ይችላሉ። አቶ ኪዳኔ አንድ ጊዜ እስቲ እዚህ ጋ ልጅ ዳንኤል ጆቴን ደሞ ላስገባና እንዲህ አይነት እንቅስቃሴ ሲደረግ ለመሆኑ የጥንታዊት ኢትዮጵያ አርበኞች ማህበር ምን እያሰበ ነው? ምን እያደረገ ነው? በዚህ ውስጥ ለመሳተፍስ ምን ያህል እንቅስቃሴ አድርጓል? ምን ያህልስ ታምኑበታላችሁ? ልጅ ዳንኤል በዚህ እንቅስቃሴ እንደሚታወቀው የጥንታዊ ጀግኖች አርበኞች ማህበር በዚህ ጉዳይ ላይ ከነ አቶ ኪዳኔ ጋር ከአንድም ሁለቴ ውይይት አድርገናል። አዲስ አበባ ድረስ መጥተው ተነጋግረናል። የጥንታዊ ጀግኖች አርበኞች ማህበር የራሱ ሕግና ደንብ ያለው በዛ ሕግና ደንብ የሚተዳደር እንደሆነ ጸንላቸዋል። በዚህ በኢንተርናሽናል ጉዳይ ላይ ባለው ማንዴት የለንም ከመንግስት ውጪ ድርጅቱ የመነጋገር በእነሱ በኩል እየተሠራ እንደ ኢትዮጵያዊ ኢትዮጵያዊ ላይ ለተደረገው የጦርነት ችግሮች ይቅርታም ለመጠየቅም ሆነ ካሳም ለመጠየቅ እየሄዱበት ያለው በእነሱ በኩል ተገቢ ነው ብሎ እየሄዱበት ነው። እኛ ተቃውሞ የለንም። አንድ ነገር እዚህ ላይ ልናገር የምፈልገው ምንድን ነው፣ በዛሬው ዘመን የአሜሪካኑን ፕሬዚዳንት ጃፓን በሄዱበት ጊዜ በቦታው ላይ ሄደው አበባ አስቀምጠው የቀድሞውን የቀድሞውም ፕሬዚደንት ባራክ ኦባማን ማለት ሆነው ኦባማ ነው። እሺ፣ የጃፓኑም ጠቅላይ ሚኒስትር ፐርል ሃርበር ላይም በተመሳሳይ ነው ያደረጉት እና የአሜሪካ ፕሬዚደንት ንብረቶችና ሀብቶች በእርግጥ የኢትዮጵያ እንደመሆናቸው እናምናለን። ኢትዮጵያ እንዲመለሱም እንፈልጋለን። የአክሱምን ሀውልት የወሰድን እንደሆነ የኢትዮጵያ መከላከያ ላያ ጦር ተነስቶ ሮማ ላይ ያንን በክሎ አላመጣም። በዲፕሎማሲ እንደመጣ እንረዳለን። ይሄ ቀላል አስተዋጽኦ አይደለም። አጠያየቅ አይነት አለው። ይህንን ደግሞ አጠያየቅ እየበሰልን ወደፊት እየሄድን በበለጠ ሻርፐር እያደረገ ነው። በምንሄድበት ጊዜ ከምንወያየው መንግስት ጋራ የተሻለ መልስ እናገኛለን የሚል ገመታለኝ። እስቲ እዚህ ጋር ትንሽ ዘርዘር አድርገው እንዲነግሩኝ ይፈልጋለሁ አቶ ዳንኤል በተለይ ከፕሬዚደንት ባራክ ኦባማ የሂሮሺማ ጉብኝት ጋር ያነሱትን ማነጻጸሪያ ትንሽ ዝርዝር እንዲያደርጉ ፈልጋለሁኝ። በእርግጥ ፕሬዚደንት ባራክ ኦባማ ሄደው ያን ጊዜ ለተፈጠረ ሁኔታ አዘናቸውን ገልጸዋል። ነገር ግን ይቅርታ አልጠየቁም። እርሶም ይህንን ጠቅሰውታል። እንዴት ነው ያገናኙት? እንዴት አመጡት? ከዚህ ሁኔታ ጋር ይህንን ለምንስ አነሱት? ያነሳሁበት ምክንያት ምንድን ነው? አሁን እኛ ኢትዮጵያ ከሌላው ዓለም ጋራ በቅርብ ግንኙነት እያደረግን በኢኮኖሚም ሆነ በፖለቲካ ግንኙነታችን እያጠናከርን ወደ ልማት የምንሄድበትን የምንሰራበት ጊዜ ነው። አሁን እኔ የማወራው ስለ ጥንታዊ ጀግኖች አርበኞች ማህበር ነው። የራሳችን ማንዴት አለን፣ ህጎች አሉን። ከነዛ ውጪ ወጥተን በራሳችን ተመሳሳይ እንደ ናቶ ኪዳኔ የማድረግ ምንድን ነው ማንዴት ወይም ስልጣን የላችሁም ወይም ችሎታ የላችሁም። ችሎታ አለን፣ ስልጣን የለንም። እንዴታችን የአርበኞችን ካሉበት ደረጃ የተሻለ ኑሮ እንዲያገኙ ታሪካቸው ሕያው እንዲሆን የወደፊቱ ትውልድ ደግሞ ካለፈው ችግር ተምረው ያለችዋን ኢትዮጵያ ወደ ተሻለ እንድትሄድ ነው እያደረግን ያለ ነው። አንቃወምም ብለዋል እ እመጣለሁ ራሳቸውን በቻሉ እመጣለሁ፣ እመጣለሁ ተፍጽሙ ኢትዮጵያውያኖች እየተደገፉ እየሰሩ ነው። ተቃውሞ የለንም፣ ተቃውሞ የለንም ከማለት ባሻገር ግን ድጋፍ የመስጠት እናንተ በራሳችሁ አንቅታችሁ ምናልባት ላትሄዱ ላትንቀሳቀሱ ትችላላችሁ። ቅድም እንዳሉት የማንዴት ወይም የስልጣን ወይም የወክልና ችሎታ ላይኖራችሁ ይችላል ይህን ለማድረግ ነገር ግን በሌላ በኩል ይሄ መብታችን ነው እንደ ኢትዮጵያውያን ብለው እየጠየቁ እየተከራከሩ ላሉ ወገኖች አብራችሁ በግንባር ቆማችሁ በይፋ ማለት ነው ድጋፍ የመስጠትስ ችሎታ የላችሁም። በእኔ አስተሳሰብ የችሎታ የመኖርና የመብት ለመኖር አሁን ጥያቄ አሁንም ደግሜ ልናገር የምፈልገው በእናቶ ኪዳኔ በኩል እየተሰነዘረ ያለውን እኛ ተቃውሞ የለን። ቀደም ብዬ እንደነገርኩ ያለን ማንዴት ወይንም ሕጋችን በጣም ውስን እንደመሆኑ ከዛ ውጭ ለምናደርገው ነገር ሁሉ፣ በተለይ በኢንተርናሽናል ጉዳይ ላይ ከሌላ መንግስት ድርድርም ሆነ ጥያቄ ድርጅታችን የዛ ኃላፊነት የመውሰድ አቅም የለውም። አቶ ፍጹም ነኛ ማለት አቶ ዳንኤል በአንድ በኩል ስለ ማህበሩ ያወራሉ፣ በአንድ በኩል ደግሞ ጠቅላል ብሎ ነው። ኢትዮጵያን የሚነካ ነገር ያወራሉ። ስለ ማህበሩ ይገባኛል ማህበሩ ይሄ ይሄ ነው ያለው ማንዴ የአርበኞቻችንን መብት ለማስበቅ የአንዳንድ በዛ ጊዜ የተሰሩ ነገሮችን መፍትሄ ለማግኘት ምናምን ብለዋል። በሌላ አንጻር ደግሞ የማይሆን አመሳሰል ውስጥ ይገባሉ፣ አናሎጂ ውስጥ ይገባሉ ማለት ነው ስለ አሜሪካና ስለ ጃፓን ብሎ ከዛ ደግሞ አልፎ ኢትዮጵያ ዛሬ ያለችበት ሁኔታ ወደ ልማት መቀጠል ይሄ ትንሽ መንግስት የመንግስት ፖለቲካ አይነት ይመስላል። ስለ ኢትዮጵያ የምናወራ ከሆነ ኢትዮጵያውያን በዛም ጊዜ በደል የደረሰባቸው ኢትዮጵያውያን በእነ አቶ ዳንኤል ድርጅት ብቻ አይደለም የሚወከሉት ማለት ወይም ደግሞ ዛሬም በእነሱ ብቻ ላይወከሉ ይችላሉ ኢትዮጵያውያን ብዙ ናቸው ሚሊዮኖች ናቸው። አንድ ድርጅት ብቻ ሊወክላቸው አይችልም። የጣሊያን መንግስት ኢትዮጵያ ላይ ያደረሰው ነገር በሌሎች ዓለሞች የደረሰው አይደለም ከዛ የከፋን የደረሰው። ስለዚህ ብዙ የከፋቸው ኢትዮጵያውያን የነዛ ልጆች የልጅ ልጆች አሉ። እነዛን ልጆች እና የልጅ ልጆች እነ አቶ ዳንኤል ድርጅት ብቻ አይወክልም። ሁለተኛ ነገር ደግሞ ዛሬ በዓለም ላይ አሁን እሳቸው ያነሳሉ እንጂ እስከ ዛሬ ድረስ በይሁዳውያን ላይ ለተሰራው በደል የጀርመን መንግስትም የአውስትሪያ መንግስትም ሌሎች ሀገሮችም፣ ከዚህ ጋር ምንም ብዙም ግንኙነት የሌላቸው ሌሎች ሀገሮችም ይከፍላሉ ካሳ። ዛሬ እነ ሀንጋሪ፣ እነ ቼክ፣ ሌሎችም ማለት ነው። ስለዚህ እንደዛ አይነት ነገር ኢትዮጵያን ተነስተው ሀውልት አይሰራ። ለግራዚያኒ የተከፈለው ካሳ በቂ አይደለም። የጣሊያን መንግስት ከዛ በላይ መክፈል አለበት። ቫቲካን ይቅርታ መጠየቅ አለበት ማለታቸው የሚደገፍ ነገር ነው እንጂ እንደውም እንደዚህ ቁጡ ሆኖ ማድረጋቸው እውነተኛ ኢትዮጵያዊነቱን የሚገልጽ ነው እንጂ ኢትዮጵያን እኮ ሮም ላይ እኮ የሞቱ እኮ ናቸው ለነፃነታቸው ማለት ነው። ያ የሚደገፍ ነገር ነው እንጂ አይ ይሄማ ጥሩ አይደለም፣ ወደ ልማት እየሄድን ነው ያን ያናት በላ አይባልም። በተለይ ከአንድ ከአርበኛ ድርጅት አመራር ይሄን አልጠብቅም። እንደውም እሰየው ነው የሚባለው። እንደውም ዛሬ ኢትዮጵያ የዛን ጊዜ ከነበረችበት ያ የዛን የነበረው ፋሽስታዊ መንግስት ነው ዛሬ ለዚህም የጣላት እና እንደውም የዛ የባንዶች ስራ እንደውም ዛሬ እንደገና እንደውም እየተከበረ አይነት ይመስላል። ይሄ እንደውም የአርበኞች ማህበር እንደውም ብዙ ስራም እንዳልሰራ ሊያሳይ ይችል ይሆናል። ዛሬ በአንድ አመት ኢትዮጵያ ውስጥ ማለት ነው። እስቲ ልጅ ዳንኤል መልስ እንዲሰጡ እርሶ ልጋብዞት። አሁን ከዛ በፊት አንዴ ትንሽ ቢፈቀደልኝ፣ አቶ ኪዳኔ አቶ ኪዳኔ ቆይ አንድ ጊዜ እመጣለሁኝ። ለእርሶ ሀሳቤ እርሶ ጋር ነው ያለው፣ ግን በቀጥታ አሁን አቶ ፍጹም ላነሱት ሀሳብ አቶ ዳንኤል የሚሉት ነገር ካለ አንድ ጊዜ እሳቸው መልስ ይስጡና ከዛ ወደ እርሶ እመጣለሁኝ። አቶ ዳንኤል እርሶ ጋር ነኝ ያለሁት። አቶ ፍጹም ነበር አሁን የተናገረው። አዎ አቶ ፍጹም ናቸው። ጥንታዊ አርበኞች ማህበር ስላልሰራም ለማለት እርስዎ በሙሉ አፎ በመናገሩ ገርሞኛል። ኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር የሚችሉን እያደረገ ነው እና ቶኪዳኔ የሚሰሩትን ተቃውሞ የለንም። ኢትዮጵያ ላይ ለተደረገው ጭፍጨፋ ሆነ ለንብረቷም የጠፋውን የሚከራከሩት ተገቢ ነው። በአርበኞች ማህበር ስም ግን እኛ እየሄድንበት ሳይሆን በግል የምናደርገው ነገር ይኖራል። ዋናው ነገር ምንድን ነው? አሜሪካን አገር ሆኖ ይሄ ነው ያ ነው ለማለት ቀላል ነው። ኢትዮጵያችን ደግሞ ሆነ በምትናገርበት ጊዜ ከአካባቢው ጋራ ከህዝቡ ጋራ ያለውን እያየ ነው የምትሄደው። በእኛ በኩል ሰላምን ለመፍጠር ብቻ ሳይሆን ያለውን ግንኙነት ለማጠናከር የሰባ አምስተኛውን የድል በዓል በምናከብርበት ጊዜ የጣሊያኑ ፕሬዚዳንት መጥቶ ሀውልታችን ላይ አራት ኪሎ የአበባ ጉንጉን አስቀምጠዋል። ይሄ ለኢትዮጵያ አርበኞች እና ለኢትዮጵያ ትልቅ ድል ነው። በሰባ አምስት አመት ውስጥ ደግሞ መጥቶ የማያውቀው የጣሊያን አምባሳደር በበዓሉ ላይ በመገኘቱ አርበኛው ምን ያህል ደስ እንዳለው እዛ የነበሩት ሰዎች ናቸው የሚመሰክሩት። በዚህ ያለ አይነት ግንኙነት ከተፈጠረ የናቶ ኪዳኔ ደግሞ በዛ በኩል የሚያደርጉትና እኛ በዚህ በኩል የምናደርገውን በአንድ እጅ ጥያቄዎቹን እያቀረብን አስፈላጊውን ውጤት የማግኘት እንችላለን የሚል አቋም ነው እኛ ያለን። ዓለም አቀፍ ኅብረት ለፍትሕ የኢትዮጵያ ጉዳይ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ ለብፁዕ ወቅዱስ አቡነ ማትያስ፣ ለብፁዕ ካርዲናል አቡነ ብርሃነ ኢየሱስና ለሌሎችም ከፍተኛ የመንግሥት የእምነትና የዲፕሎማሲ መሪዎችና አካላት ደብዳቤዎችን ጽፏል። ግንኙነቶችን እየፈጠረም እየተነጋገረ ትግሉን ለማጠናከር እየጣረ ይገኛል። ኢትዮጵያውያንና የኢትዮጵያ ወዳጆች ሁሉ ወደ ግሎባል አላያንስ ፎር ኢትዮጵያ ዶት ኦርግ ዌብሳይት እየገቡ የድጋፍ ፊርማቸውን እንዲያኖሩ ኅብረቱ እየጠየቀ ይገኛል ይህ ዛሬ የጀመርነው ውይይት ይቀጥላል ልጅ ዳንኤል ጆቴን አቶ ኪዳኔ አለማየሁን አቶ ፍጹም አቻም የለህንና ፕሮፌሰር ብሩክ ኃይሉን ለዛሬ አመሰግናለሁ ሙሉውን ውይይት ከዌብሳይታችን ላይ ማግኘት ይቻላል። ልክ የዛሬ ሰማንያ ዓመት ዛሬ አብርሃ ደቦጭና ሞገስ አስገዶም የሚባሉ ወጣት ኢትዮጵያውያን የፈጸሙት ተግባር በፋሽስቱ ወራሪ ኃይል ተፈጥሮ ምክንያት ለሺዎች ንጹሓን ደም መፍሰስና እልቂት መነሻ ይሁን እንጂ በዱር በገደልም ያላቋረጠው የአርበኞች ተጋድሎ በመላ አገሪቱ ይበልጥ ተቀጣጥሎ በ1933 ዓ ም በታላቅ ክብር ለተመለሰው ነጻነት እንደ ቋያ የሚቀጣጠል ነበር። ለያኔው ቸልተኛና ለዘብተኛ ዓለም ለዘመኑ እየተራቀቀ የጦር ቴክኖሎጂ የመርዝ ጋዝና እብሪት አልበገር ያለው የኢትዮጵያውያን ፍልሚያና አንጸባራቂ ድል የአውሮፓን፣ የአሜሪካን፣ የእስያን ዐይኖች ከፈተ። ለፋሽዝምና ለናዚዝም መንኰታኰት መንገድ ጠረገ። በታሪክ ብቸኛው ነጻ ጥቁር ሕዝብ፣ በቅኝ አገዛዝ ቀንበርና በዘር መድሎ ሲንገላቱ ለነበሩ የአፍሪካና የዓለም ሕዝቦች የአርነት መነቃቃት ለነጻነታቸውም ፋና ሆነ። የዘላለም ክብር ለነጻነት ቤተሰቦችና ለተሰዉ ሁሉ ይሁን። ለነጻነት ለእድገት ለመተሳሰብና ለፍቅርም ልምላሜ ይሁን።